በኢትዮጵያ በሚገኙ ቁርጥ ግብር ከፋይ ነጋዴዎች ላይ በተደረገው አዲስ የቀን ገቢ ግምት የነጋዴዎች ተቃውሞ ቀጥሏል በኦሮሚያ ክልል የሚገኙ ነጋዴዎች ተቃውሟቸውን ለመግለጥ ያደረጉት የሥራ መቆም አድማም ዛሬ ሦስተኛ ቀኑን አስቆጥሯል አዲስ አበባ ኮልፌ ቀራኒዎ የሚገኙ ነጋዴዎች ቅሬታችንን በጽሑፍ አቅርበን ምላሽ እየጠበቅን ነው ብለዋል የመንግሥት ባለሥልጣናቱ ግብር መክፈል ግዴታ መሆኑን ገልጠው ሲያበቁ ቅሬታ ያለው አካል ቅሬታውን አግባብ ባለው መልኩ ያቅርብ ብለዋል። ጽዮን ግርማ ዝርዝሩን ይዛለች። ነጋዴዎች የሚከፍሉት ግብር አነስተኛ በመሆኑና ከዚህ ቀደም እየተሰራበት ያለው የቀን ገቢ ግምት ተመን ከተከናወነ ረጅም ጊዜ ያስቆጠረ በመሆኑ አዲስ ትመና ያስፈልጋል በሚል ይፋ የተደረገው የቀን ገቢ ግምት በርካታ ነጋዴዎች እየተቃወሙት ይገኛሉ። ይህን ተቃውሞ ከሚያሰሙት ነጋዴዎች መካከል በኦሮሚያ ክልል በደቡብ ምዕራብ ሸዋ ወሊሶና አምቦ የተጀመረው የንግድ ቦታዎችን ዘግቶ የትራንስፖርት አገልግሎት አቋርጦ ቤት ውስጥ የመቀመጥ አድማ ወደ ሌሎች ከተሞች ተዛምቶ ዛሬ ሶስተኛ ቀን ማስቆጠሩን ነዋሪዎች ይናገራሉ። በዛሬ እለትም በሆለታ ከተማ ያነጋገርናቸው ነዋሪ ከተማው ጭር ብሎ መዋሉን ይገልጻሉ። ሁሉም ነገሮች ብዙ ነው ያሉት። እስካሁን ድረስ በጣም ሱቆቹ ናቸው። በቃ ምንም አይነት ግብይት የለም። ስብሰባ ነበረ። ከንቲባው ሰብስቦ ህዝቡን አስፈራርቶ ነው ይለቀቀው። የሚስተካከል የተወሰነ ሊኖር ይችላል፣ ግን ምንም ሱቅ መዝጋት መፍትያ ምን ምናም ብሏቸው አካብዶ ነው። በምዕራብ ሸዋ ጭልሞን አልፎ በሚገኘው ጀልዱ ከተማ ነዋሪው በተመሳሳይ ሁሉም ነገር ዝግ መሆኑን ይናገራሉ። ሱቅ እንዳለ ተዘግተዋል። ከሰኞ ጀምሮ እስከ ዛሬ ምንም የተከፈተ ሱቅ ሱቅ እንዳለ ተዘግቷል። ትራንስፖርት የለም። እስከ ግንጭ ከዛሬ አንድ መኪና እንኳን አልወጣም። ግቦት አንድ ምግብ የተከፈተ ነገር የለም። መጫወት የሚባል ትንሽ ነበረ። እሱም በደፈና ነው እንጂ እንደዚህ ይፋ አድርጎ አይደለም የሚሰራ ያው ሰው ቀስ ቀስ እያለ ገብቶ ተጠቅሞ ይወጣል እንጂ በተጨማሪም አምቦ፣ ወሊሶ፣ ጊንጪ፣ አምቦ ዙሪያ ያሉ አነስተኛ የወረዳ ከተሞች ነቀምት፣ ደንቢዶሎ የሚገኙ የእለት ገቢ ግምቱ የተጋነነ ነው፣ ፍትሀዊ አይደለም፣ ከምንሰራው ፍጹም የተለየና ልንከፍለው የማንችለው ነው በሚል ተቃውመው ስራ ካቆሙ ዛሬ ሶስተኛ ቀናቸው መሆኑን ይናገራሉ። የክልሉ መንግስት ቃል አቀባይ አቶ አዲሱ አረጋም በትላንትና እለት ይህንኑ አረጋግጠው ነበር። መንግስት አጠቃላይ በጀቱን ሲበጅት ግብር ለመሰብሰብ ከሚያቅደው አነስተኛውን እንደሚሰበስብ ገልጸው በተደረገው ጥናት የንግድ ፈቃድ ሳያወጡ በህገ ወጥ መንገድ የሚነግዱና ንግድ ፈቃድ እያላቸው ከዛሬ ዘጠኝ ዓመት በፊት በተገመተ የቀን ገቢ ግምት ትመና የሚሰሩ ነጋዴዎች መኖራቸው እንደተደረሰበት ተናግረዋል። በዚህ መሰረት አሁን አዲስ ትመና መደረጉንና ቅሬታ ማቅረብ የሚፈልጉ በተዘጋጀው የቅሬ ታ አሰራር መሰረት ቅሬታ ያቅርቡ ብለዋል። አድማውን በተመለከተም አቶ አዲሱ ትላንት ስናነጋግራቸው ተከታዩን ብለው ነበር። መንግስቱ በፈጠረው አሰራር ብቻ መሆን የለበትም። የንግድ ተቋሞቻችንን ዘግተን የትራንስፖርት አገልግሎትን አቋርጠን ያለንን ቅሬታ፣ ያለንን ተቃውሞ እንገልጻለን በሚል ይሄን አቋም ወስደው የአምቦ የወሊሶ የጊንጪ እንዲሁም ደግሞ የደንቢዶሎ ከተማ አካባቢ ነጋዴዎች እንደዚህ አይነት የቅሬታ አቀራረብ መንገድ ተከትሏል። እንግዲህ ይሄ መብታቸው ነው። ሰላማዊ እስከሆነ ድረስ ያላቸውን ቅሬታ ያላቸውን መከፋት በዚህ አግባብ ቢገልጹ ብዙም ክፋት የለውም፣ ወደ ብጥብጥ፣ ወደ እውከት እስካላመራ ድረስ። ነገር ግን መንግስት የሚያምነው በመነጋገር በመደማመጥ መንግስት ጋር ክፍተቶች ካሉ እነዛን ክፍተቶች ለቅሞ ተገንዝቦ መፍትሄ መስጠት እንደገና ደግሞ የንግዱ ማህበረሰብ ጋር ከግብር አከፋፈል ጋር ተያይዞ ያሉ ክፍተቶች ያሉ የግንዛቤ ጉለቶች እና ግብርን እንደ እዳ ግብርን እንደ ሸክም የማየት ነገር ዝንባሌዎች ካሉም ደግሞ በመተማመን እና በመነጋገር መርታት ይቻላል የሚል አቋም ነው ያለው። በአብዛኛዎቹ አካባቢዎችም በዚህ ሂደት እየተፈታ ያለበት ሁኔታ ነው ያለው። ነገር ግን ግብር ተጋነዋል፣ ግብር ከፍተኛ ነው የሚባለው አጠቃላይ ያለውን የንግድ ማህበረሰብ በክልሉ ያለውን ፖቴንሻል እንደገና ደግሞ ከሌሎች የአፍሪካ ሀገሮችን ምጥጥር በምናይበት ጊዜ ተቀባይነት የለውም። ለምሳሌ የንግድ ትርፍ ከምንሰበስባት አስር ቢሊዮን አስራ ሰባት ነጥብ ስምንት ፐርሰንት ብቻ ናት። አጠቃላይ ከክልሉ ጂዲፒን በምናነጻጽርበት ጊዜ ታክስቱ ጂዲፒ ሬሽዮ በጣም አነስተኛ ነው። በተያያዘም አዲሱ የቀን ገቢ ግምት ትመና ሲወጣ ተቃውሟቸውን ወዳሰሙት ነጋዴዎች ጋር ተመልሽ ደውዬ ዬ አነጋግሬያቸው ነበር። በኮልፌ ቀራኒዮ በአልጋ ልብስ ጥልፍ ከተሰማሩ ነጋዴዎች መካከል አንዷ ቅሬታቸውን አስገብተው ለሐምሌ 25 2009 ዓ.ም ቀጠሮ እንደተሰጣቸው ገልጸውልኛል። መንግሥት እኛ ላይ ክፍያን ከመጫን ውጪ ችግራችንን እንኳን የማየት ፍላጎት የለውም ይላሉ። ከምሰራበት ይልቅ የማሰራበት ቀናት ዛሬ አሁን በነገራችን ላይ አምስት ቀናችን ነው፣ መብራት የለም ማለት ነው። እንመጣለን፣ እንሄዳለን፣ እንመጣለን፣ እንሄዳለን። ይህን እንኳን መጥቶ እንኳን ሰዎች አቤቱታ እንኳን እየደ ልናቀርብ መብራት ኃይል ስንሄድ አትምጡብን በጉሩ ብላል እንዲሆኑ ብላሽ አትምጡ። ስልክ ስንደውልስ በሱን አይመልሱልንም አያነሱልን። እሺ ይሄ እንደዚህ ስታይቶልናለ በቃ ይመጣል። ኃይል የለውም እንትኑ አያስነሳውም በቃ መኪናው ማለት ነው። በዚህ ሁኔታ እየሰራን በከፍተኛ የኑሮ ውድነት ውስጥ እያለፍን ሁሉ ነገር እኛ ላይ በተለይ ለፍተን በምናድረው አነስተኛ ነጋዴዎች ላይ ሸክሙን ማብዛት እንዴት እየታየ እንደሆነ አላቅም፣ ሲሉ ይጠይቃሉ። አድማጮች፣ በዚህ ጉዳይ ላይ የንግድና ምጣኔ ሀብት ባለሙያዎች የሚሰጡትን ትንታኔ ይዤ በቀጣይ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።